ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች ሬዲዮ ፕሮግራም ተከታታዮች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ስለ ሀና ታሪክ ከመጽሐፍ ቅዱሳችን አብረን እናያለን። እንዲሁም የዛሬቱ ሀና ማናት በሚለው ርዕስ ዙሪያ ውይይት ይኖረናል። እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ እየጋበዝኳችሁ፣ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር ሆይ እናመሰግንሃለን፣ ይህን ጊዜ ስለሰጠህን ተመስገን። ዛሬ እንድንደርስም ስላገስገን በጌታ በኢየሱስ ስም እናመሰግንሃለን። ቀሪ ጊዜያችንን እንድትባርክልን በጌታ በኢየሱስ ስም እንለምንሃለን። አሜን።

ዛሬ ስለ ሃና ሕይወት ትንሽ ከመጽሐፍ ቅዱስ ክፍል ወስደን እንሰማና ወደ ዛሬይቱ ሃና ደግሞ እንመለሳለን። ቃሉን የሚያቀርብልን ወንድማችን አለማየሁ ዳዊት ነው። ተከታተሉት። አንደኛ ሳሙኤል ምዕራፍ አንድ በተራራማው በኤፍሬም አገር በአርማቴም መሲፋ የሚኖር ሕልቃና የተባለ አንድ ሰው ነበረ። እርሱም ኤፍሬማዊ ሲሆን የኢያረምኤል ልጅ የኢልዮ ልጅ የቶሁ ልጅ የናሲብ ልጅ ነበር። እርሱም አንዲቱ ሐና፣ ሌላይቱም ፍናና የተባሉ ሁለት ሚስቶች ነበሩት። ፍናና ልጆች ሲኖሯት፣ ሐና ግን ምንም ልጅ አልነበራትም። ያም ሰው ሁሉን ቻይ ለሆነው ለእግዚአብሔር ለመስገድና መሥዋዕት ለመሰዋት በየዓመቱ ከሚኖርበት ከተማ ወደ ሴሎ ይወጣ ነበር። በዚያም ሁለቱ የኤሊ ልጆች አፍኒንና ፍንሐስ የእግዚአብሔር ካህናት ነበሩ። ሕልቃና ወደ ሴሎ ሄዶ መሥዋዕት የሚሠዋበት ወቅት በደረሰ ጊዜ ሁሉ ለሚስቱ ለፍናና እንዲሁም ለወንዶቹና ለሴቶች ልጆቿ ሁሉ ከሥጋው ድርሻቸውን ይሰጣቸው ነበር። ሐናን ግን ይወዳት ስለ ነበር ዕጥፍ ድርሻ ይሰጣት ነበር። ይሁን እንጂ እግዚአብሔር ማኅፀኗን ዘግቶት ነበር። እግዚአብሔር ማኅፀኗን ስለ ዘጋም ጣውንቷ ታስቈጣት፣ ታበሳጫትም ነበር። ይህም በየዓመቱ ይደጋገም ነበር። ሐና ወደ እግዚአብሔር ቤት በምትወጣበት ጊዜ ሁሉ እስክታለቅስና መብላት እስኪያቅታት ድረስ ጣውንቷ ታበሳጫት ነበር። ባለዋ ሕልቃናም እርሷን ሐና ሆይ ለምን ታለቅሻለሽ? ለምንስ አትበይም? ልብሽስ ለምን ያዝናል? ከአሥር ወንዶች ልጆች እኔ አልበልጥብሽምን? ይላት ነበር አንድ ጊዜ በሴሎ ሳሉ ከበሉና ከጠጡ በኋላ ሐና ተነስታ ቆመች። በዚያ ጊዜ ካህኑ ኤሊ በእግዚአብሔር ቤተ መቅደስ መቃን አጠገብ በወንበር ላይ ተቀምጦ ነበር። ሐናም በነፍሷ ተመራ፣ አብዝታ በማልቀስ ወደ እግዚአብሔር ጸለየች። እንዲህም ብላ ስዕለት ተሳለች። የሰራዊት ጌታ እግዚአብሔር ሆይ የአገልጋይህን መዋረድ ተመልክተህ ብታስበኝና አገልጋይህን ሳትረሳት ወንድ ልጅ ብትሰጣት በሕይወት ዘመኑ ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም። ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እርሷም በልቧ ትጸልይ ስለ ነበረ ከንፈሯ ይንቀሳቀስ እንጂ ድምጿ አይሰማም ነበር ኤሊም እንደ ሰከረች አድርጎ ቆጠራት። እርሱም "ስካሩ የማይለቅሽ እስከ መቼ ድረስ ነው? የወይን ጠጅሽን ከአንቺ አስወግጂ" አላት። ሐናም እንዲህ ብላ መለሰችለት፦ ጌታዬ ሆይ ሰክሬ አይደለም እኔ ልቧ ክፉኛ የታወከባት ሴት ነኝ። ልቤን በእግዚአብሔር ፊት አፈሰስሁ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህን ያህል ጊዜ የጸለይሁት ከባድ ከሆነው ጭንቀቴና ሐዘኔ የተነሣ ስለ ሆነ አገልጋይህን እንደ ምናምንቴ ሴት አትቁጠረኝ። ኤሊም በሰላም ሂጂ፣ የእስራኤል አምላክ የለመን ሺውን ይስጥሽ ሲል መለሰላት። እርሷም አገልጋይህ በፊትህ ሞገስ ታገኝ አለች። ከዚያም መንገዷን ሄደች፣ ምግብም በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም። በማግስቱ ጠዋት ተነሥተው በእግዚአብሔር ፊት ሰገዱ። ከዚያም በራማ ወደሚገኘው ቤታቸው ሄዱ። ሕልቃና ከሚስቱ ከሐና ጋር ተኛ፣ እግዚአብሔርም አሰባት። ስለዚህ ሐና ጸነሰች። የእርግዝናዋ ወራት በተፈጸመ ጊዜም ወንድ ልጅ ወለደች። ስሙንም ከእግዚአብሔር ለምኘዋለሁ ስትል ሳሙኤል አለችው። ሰውየውም ሕልቃና ለእግዚአብሔር ዓመታዊውን መሥዋዕት ለመሠዋት ስዕለቱን ለማድረስ ቤተሰቡን ሁሉ ይዞ ወደ ሴሎ ወጣ። ሐና ግን አልሄደችም። እርሷም ባሏን ሕፃኑ ጡት ከተወ በኋላ ወስጄ በእግዚአብሔር ፊት አቀርበዋለሁ፣ እስከ ሕይወቱ ፍጻሜም በዚያ ይኖራል አለችው። ባሏ ሕልቃናም መልካም መስሎ የታየሽን አድርጊ፣ ጡት እስክታስጢው ድረስ እዚሁ ቆይ፣ ብቻ እግዚአብሔር ቃሉን ያጽናልሽ አላት። ስለዚህ ሐና ሕፃኑን ጡት እስክታስጥለው ድረስ እያጠባችው በቤቷ ተቀመጠች ልጁ ጡት በተወ ጊዜ ከእርሱ ጋር አንድ የሦስት ዓመት ወይፈን አንድ የኢፍ መስፈሪያ ዱቄትና አንድ አቅሟዳ የወይን ጠጅ ወስዳ በሴሎ ወዳለው ወደ እግዚአብሔር ቤት አመጣችው ልጁም ገና ሕፃን ነበረ ወይፈኑን ካረዱ በኋላም ልጁን ወደ ኤሊ አቀረቡት ሐናም ኤሊን እንዲህ አለችው፣ ጌታዬ ሆይ በነፍስህም እምላለሁ። እዚህ ቦታ ላይ በአጠገብህ ቆማ ወደ እግዚአብሔር ስትጸልይ የነበረች ያቺ ሴት እኔ ነኝ። ይህን ልጅ እንዲሰጠኝ ጸለይሁ፤ እግዚአብሔርም የለመንሁትን ሰጠኝ። ስለዚህ እኔም ለእግዚአብሔር እሰጠዋለሁ። በሕይወት ዘመኑም ሁሉ ለእግዚአብሔር የተሰጠ ይሆናል። እርሱም በዚያ ለእግዚአብሔር ሰገደ። So many እሺ፣ ዛሬ እንግዲህ የምናወራው ስለ ሀና ህይወት ነው። ከሀና ህይወት ከመጽሐፍ ቅዱስ ክፍል ወስደን ስናይ ነበረ። አሁን ደግሞ የዛሬቱ ሀና ማናት የሚለውን ምን ትፈልጋለች? መፍትሄዋስ ማን ነው? ከእያንዳንዳችንስ ምን ይጠበቃል? የሚለውን ለመነጋገር እዚህ ስቱዲዮአችን እንግዶችን ጋብዣለሁ። ዛሬ ብቻዬን አልተገኘሁም ማለት ነው። እንግዶቼ ብርሃኔ ተፈራ የተስፋ ለሴቶች የኦሮምኛ ፕሮግራም አዘጋጅ ና ሂሩት በየነ የፕሮጀክታና ወይም ተስፋለ ሴቶች አስተባባሪ እዚህ አጠገቤ ይገኛሉ። ከእነሱ ጋር ቆይታ እናደርጋለን። እስቲ እንደ መግቢያም እንዲሆንን የዛሬቱ ሐና ማናት? የመጽሐፍ ቅዱሳን ሐና አይተናል። የመጽሐፍ ቅዱሳ ሐና ጥያቄ ያላት የልቧን ሐዘን የምታካፍለው ሰው የሌላት ግን ጥያቄዋን ወደ እግዚአብሔር ፊት አቅርባ መፍትሄ ያገኘች ናት ስናይ ስለነበረ እና የዛሬቱስ ሐና ማናት? እስቲ ሂሩት ከዛ ብንነሳ፣ እንግዲህ እንደተባለው የመጽሐፍ ቅዱሷ የራሷ የሆነ ችግር ያላት የሚታወያየው ያልነበራት ነበረች? የዛሬቱ ሐና ደግሞ ከዚህ የምትተናነስ አይደለችም። አሁንም ብቸኛ ናት። የዛሬ አይቷ ሐና ትልቁ ነገር ግን የዛሬቱ ሐና ማናት ብለን ደግሞ እስቲ መቃኘት እንሞክርና የዛሬቱ ሐናዎች ብዙ ናቸው። ምክንያቱም የጉዳታቸውን ያክል ነው የሚበዙትና፣ ለምሳሌ የቤት ውስጥ ጥቃት የደረሰባት ልትኖር ትችላለች። በዘመዶች የተጠቃች ዘመድ የደበቃት እንዳትገለጥ ያደረጋት ሌላው ደግሞ ባስገድዶ መድፈርም የተደፈረች በዛም ደግሞ ልጅ አርግዛ አሁንም እንደዛው እየተገለለች ማንም የሚታማክረው የሌላት ባህሉ ራሱ እንድትናገር የማይፈቅድላት ናት። ሌላው ደግሞ ቤተሰብ እንደምናውቀው በእኛ ጋ የተለያዩ ባህሎች ልጅ ገና ሳይደርስ ይድራሉ። የሰውየውን ላትወድ ትችላለች። ዕድሜዋ ገና ሊሆን ይችላል። ስለዚህ በግድ የተጠለፈች እንዲሁ ጥቃት የደረሰባት ናት። እና የዛሬቱ ሃናዎች በጣም በጣም ብዙ ናቸው። ለምሳሌ ከልጆቿ ጋር ደግሞ በባል ተጠልታ፣ ባሏ ሌላ ሚስት አግብቶ፣ በፍርድ ቤት ፍርዷ የተዛባባት አቤት የምትል የሌላት እንደዛው የተለያዩ አሉ። ለምሳሌ በዩኒቨርሲቲ ደግሞ ያልበሰሉ ልጆች አሉ። ኢኮኖሚካል ችግር ያለባቸው ለጥቃት የተጋለጡ በተለያየ መስመር እንደዛው ለጉዳት የተጋለጡ አሁንም የሚነግሩት የሌላቸው የውስጥ መቃሰት ውስጣቸው ያለና እየተጠቁ እንደዚያው ብዙዎች አሉ እና የዛሬቱ ዋናን ጠቅለል አድርገን ብናይ በጣም ብዙ ናቸው ሴትኛ አዳሪ ለመሆን ሁኔታዎች ያስገደዷቸዋሉ ፈስቱላ በማህፀን መላላት እየተገለሉ ሊኖሩ ይችላሉ በባል በዘመድ በህብረተሰቡ ዘንድ ጭቆና የደረሰባቸው የጎዳና ተዳዳሪዎች የኤች አይቪ ቫይረስ የተጠቁ የአልጋ ቁራኞች፣ ያልወለደች መካን ሴት ሐና ባለመውለዷ ምክንያት ነበረ ብዙ በአይምሮ በሀሳብም የተሰቃየችው። እኛ ሀገር ዛሬም እሱኛው አለ ግን በተጨማሪ እነዚያውን የቆጠርናቸውም አሉ። ድሃ ሴት ለልጆቿ የምትሰጠው ነገር የሌላት ችግርተኛ፣ ባልተት፣ ወላጅ አልባ ልጆችም ራሳቸው እንደዚያው ናቸው። ሐና ናቸው ለእኛ። ሐና ማለት የሚጠይቃት የሌላት እርዳታ የምትፈልግ እግዚአብሔር መልስ እንዲሰጣት የምትፈልግ ሴት ናት እና ዛሬ በሀገራችን ብዙ እንደዚ አይነቶች አሉና ብዙ የሚጠበቅብን ያኔ ከነበረችው ሀና ይልቅ የዛሬዎቹ ሀናዎቹ በቁጥር በዝተው ብዙ ተቸግረው ከእኛ ደግሞ እርዳታ የሚሹ ናቸው። እመለሳለሁ ወደ ሂሩት እና ብዙዎቹን ጠቅሰሻቸዋል። ከዛ በተጨማሪ ደግሞ ብራኔ፣ በእነዚህ ላይ የምትጨምሪው ካለሽ የዛሬቱ ሀና ማናት? ሂሩት ብዙዎቹን አንስታለች። ወደሚቀጥለው ከማለፋችን በፊት መጀመሪያ ስለተሰጠኝ እድል እጅግ አመሰግናለሁ። ስለ ዛሬቷ ሀና ከማውራቴ በፊት መጀመሪያ ሀና ማን እንደሆነች ህይወቷም ኑሯም ምን እንደሚመስል በሱ ላይ ብንነጋገር ጥሩ ነው ብዬ አስባለሁ። ሀና ብዙ ሴት እህቶቻችንን የምትወክል ከሀና ጀርባ ብዙ ሀናዎች በተለያዩ የህይወት ውጣውረድ ውስጥ ያሉት ሀናዎች እንዳሉ ማወቅ ይቻላል። የዛሬቷ ሀና ታማ በሆስፒታል ያለች ጠያቂ ፈላጊ ያጣች፣ ወዳዘመድ የሌላት ከእግዚአብሔር ቃል እንደምለው አንደኛ ሳሙኤል ምዕራፍ አንድና ሁለት ላይ እንደምናነበው እንደምናየው ሀና ለልጅ ስታለቅስ እንደነበረ ልቧን በእግዚአብሔር ፊት ስታፈስ የነበረች ይሂት እንደሆነች እናውቃለን። እግዚአብሔር ቃልም እንዲህ ያስተምረናል። ሀና ዛሬ ግን ብዙ ሀናዎች ከሀና ጀርባ አሉ። ሀና ሰው ቤት ስሰራ ለብዙ ነገር ደፋቀና ስትል የጉልበቷ የዋጋዋ ዋጋዋ ያልተከፈለላት እንዲሁ ዝም ብሎ ጉልበቷ የሚበዘበዝ ሀና የዛሬቷና የመማር እድል ያላገኘች ተምራም ስራ አጣ በመንገድ በቤተሰብ ቤት የምትንከራተት እሂት ናት። ሀና የስራ ፈጠራ ችሎታ እውቀትን ያላወቀች ያላገኘች ዝም ብላ የምትንከራተት የምትቸገር እህት ናት። ቅድም እንዳልኩት ከሀና ጀርባ ብዙ ሀናዎች በዓለማችን በምድራችን እንዳሉ ዛሬ ልትረዱ ትችላላችሁ ብዬ ለአድማጮች ይህን ማስተላለፍ እወዳለሁ። ሀና ታስራ ማረሚያ ቤት ያለች፣ ወደ ዘመድ የሌላት፣ ራቆቷን ሆና ራቆቷን በማረሚያ ቤት ያለችው የተራብች፣ የተጠማች የሚፈልጋት የሚጠይቃት የልቧን ሀሳብና የልቧን ብሶት የሚታካፍል ሰው ያጣች እህት ናት። የዛሬዋ ሀና ብቻዋን ለብዙ ችግሮቿ የምታለቅስ የምታነባ እህት ናት። እንግዲህ ሀና በብዙ ነገሮች ውስጥ ታስራ በማነቆ ውስጥ ያለችው እህት በብዙ ነገሮቻችን ልንረዳ እንችላለን። አንዳንዴ ስለ ሀና ስናወራ ሀና በብዙ ችግር ውስጥ የታሰረች እንደሆነች በሕይወታችን ዙሪያ ልንገነዘብ ልናይ እንችላለን። የዛሬቷ ሀና ገንዘብ ያጣች፣ ወደ ዘመድ ያጣች፣ ብቻዋን ያለች፣ ብቻዋን የምትቸገር፣ የምትንከራተት ልጆች ንዛ መንገድ ዳር ወድቃ ያለችው እህት ናት። ለሀና መፍትሄ የሚሆን እኔና አንቺ ነን ማለት ነው እህቴ። ሃናን የሚጠይቅ ሃናን የሚፈልግ ሃናን የሚያጽናና እኔና አንቺን ማለት ነው። ስለዚህ ሃና በዙሪያችን በእኔ ዙሪያ በአንቺ ዙሪያ አለች። ስለዚህ ሃናን እንፈልጋት፣ ሃናን እንጠይቃት እላለን። ወደ መፍትሄው እንመጣለን። አሁን ጠቅለል ባለ መልኩ ስለ ዛሬቱ ሃና ነው። በጣም ብዙ ሀሳቦች ናቸው የተነሱት፣ በተለያየ አቅጣጫ በዙሪያችን ብዙ ሃናዎች አሉ። በጎረቤቶቻችን አሉ፣ ቤታችን ውስጥ አሉ፣ በዙሪያችን አሉ። እና አሁን የመጽሐፍ ቅዱሳን ሀና የምትፈልገው ነገር ነበራት፣ የልቧ መሻት ነበራት። ባሏ እንኳን ያልተረዳት ማለት ነው። እና እስቲ የዛሬዎቹ ሀናዎች ምንድን ነው የሚፈልጉት? አሁን ብዙዎቹን አንስተናል። ጎዳና ላይ ያለች አለች፣ በማረሚያ ያለች አለች፣ በሆስፒታል ያለች አለች፣ በቤት ውስጥ ጥቃት ውስጥ ያለች አለች፣ በቤተሰብ መካከል ባልም ያላት ልጆች ያላት ተጽዕኖ የሚደርስባት ሴት አለች። እና ጠቅለላ አድርገን እስቲ ምንድነው የምትፈልገው የሚለውን በዚህ ላይ እስቲ ሂሩት የምትዩ ነገር ካለ እንግዲህ። የዛሬቷ ሀና የበፊቷም ሀና፣ የዛሬቷ ሀና እንዳልነው በጣም ተመሳሳይ ነገር አላቸው ሁለቱም ተስፋ የሚባል ነገር ተስፋ ለተስፋ የተጠሙ ያጡትን እንደሚያገኙ የሌላቸውን እንደሚያገኙ ተስፋ የሚያደርጉት ነገር ያጡ ይመስላሉ። ስለዚህ ተስፋን ያያሉ፣ ያ ያሉ ከዚህ ይሁን ከዛ ይሁን አቅጣጫውን አያውቁትም፣ ግን ውስጣቸው ለዛ ነገር በምኞት ይቃጠላል። ተስፋ የሚለው ስለዚህ ለዛሬቱም አና በተለይ ለዛሬዎቹ በልባቸው ላለው ጥያቄ በውስጣቸው ተስፋን እንዲፈነድቅ የሚያደርግ ነገር ስለዚህ ነው። አቅጣጫዎችን ያያሉ፣ ሰዎችን ያያሉ፣ ወደ እግዚአብሔር አንገታቸውን ያቀናሉ። እግዚአብሔር ያስብን እንደሆን ብለው እከለይ ይረዳን እንደሆን ብለው ግን ዝግ ናቸው። ስለዚህ ዛሬ ደግሞ ተስፋ የሚለው ቃል ቀላል አይደለም። እነሱ ሁላቸውም ተስፋን ይሻሉ ማለት ነው። ብራኔ በዛ ላይ ጨምረሽ እንድትናገሪበት የምፈልገው ነገር ምንድን ነው? አንድ ቅድም ስከተናገርሽው በጣም ልቤን የነካኝ ነገር ምንድን ነው? ብቻዋን የምታለቅስ ሴት ነገሩን ሰፋ አድርገን ስናየው ኢትዮጵያ የኢትዮጵያ ሕዝብ ብዛት ምን ያህል ነው? ወደ አሁን ወደ ሰማኒያ ወደ መቶ እየተጠጋ ነው እየተባለ ነው ያለው በእርግጠኝነት በትክክል በመረጃ የምናውቀው ሰማኒያ ዘጠኝ ሚሊየን እንደሆነ ነው እና ግን ከዛ ውስጥ ደግሞ ሀምሳ ሶስት ፐርሰንት ወይም ከግማሽ በላይ እጁ ሴቶች እንደሆኑ ይነገራልና እቺ ሴት ግን በዚህ ሁሉ ማህበረሰብ ማካከል ሆና ምንድናት ብቸኛ ናት። ብቻዋን የምታለቅስ ሰው ያጣች ገንዘብ ያጣች ሴት አለች። እና ይህንንም ጨምረሽ በዚህ ላይ እስቲ ምንድን ነው ለዚች ሴት የሚያስፈልጋት? ወደ መፍትሄው እንምጣና፣ እስቲ መፍትሄው ማን ነው? ምንድን ነው የሚያስፈልጋቸው? አጠቃላይ ለዘመኑ ሃናዎች ሃና የምትፈልገው ያው ቅድም እንዳልኩት ሃና ብቻዋን ስለምታለቅስ ከሷ ጋር ቁጭ ብሎ የሚያለቅስ ሰው ትፈልጋለች። የልቧን ችግር የልቧን ሐሳብ የምታካፍለው የምታጋራው ሰው ትፈልጋለች። ከሷ ጋር ቁጭ ብሎ የሚነጋገር ወደ እሷ ተጠግቶ የሚያጽናናት የተስፋን ቃል የተስፋን አሳብ ሚነግራት የሚያጽናናት ሰው ትፈልጋለች። እኛ እኔንም ጭምር እኛ ሴቶች ችግር ስገጥመን ወይ ደግሞ የሆኑ ሁኔታዎች ስገጥሙን ቶሎ እናለክሳለን። በለክሷችን ጊዜ ውስጥ ወደ እኛ ተጠግቶ ወደ እኔ ተጠግቶ የሚያጽናናኝ ሰው እፈልጋለሁ። ሀናም እንደሱ በምታለክስበት ሰዓት ምን ሆነሽ ነው የምታለቅሽው? አይዞሽ የሚላትን ሰው እንደምትፈልግ ሁላችን እናውቃለን። በተለኛ ሴቶች ለምን በደስታ ጊዜም በችግር ጊዜም የሚመጣልን ለቅሶ ስለሆነ በለቅሷችን ጊዜ ለቅሷችንን የሚጋራ ከእኛ ጋር የሚያለቅሰውን እንፈልጋለን። ሌላ ደግሞ ሀና የምትፈልገው ፍቅርን ነው። ፍቅር ያጣች ብቸኛ የሆነች ተስፋ ቆርጣ በቃ እኔ ብቻዬን ነኝ፣ የሚፈልገኝ ሰው የለም፣ የሚጠይቀኝ ሰው የለም፣ ጠያቂም ወደ ዘመድ የለኝም ብላ ፍቅርን የተጠማች ፍቅርን የምትፈልግ ፍቅርን ማሳየት ከእሷ ጋር ቆሞ ከእሷ ጋር ሆኖ የእሷን ችግር በመጠየቅ ፍቅርን ለእሷ ማካፈል መቻል አለብን። ይሄን ደግሞ የምናደርገው እኔና አንቺ ነን፣ ሀናን የምንጠይቀው ከሀና ጋር የምንቆመው በሀና ጎን ቆመን ሀናን የምናጽናናው እኔና አንቺ ነን ማለት ነው። ሀና እኔና አንቺን ትፈልጋለች። ሀና ፍቅር የተጠማችው ሰው ያጣችው እኔና አንቺ በሀና ጎኖኔን ሀናን አይዞሽ በርቺ ማለት መቻል አለብን። ጌታ ኢየሱስ ከሚያለቅሱት ጋር ያለቅስ ነበር፣ ከሚያዝኑት ጋር ያዝን ነበር። ስለዚህ እኔና አንቺ የጌታ ተከታዮች የጌታ ፈለግን ተከትለን ያለነው ከተቸገሩት ከሚያለቅሱት ጋር እያለቀስ እያጽናናን ከእነሱ ጎን መሆን ይጠበቅብናል። ለዛ ነው የወንጌል አገልግሎት ጌታ ኢየሱስ እኔና አንቺን እንድን ሌሎች ወገኖቻችን በእኛ ጎን ያሉትን እንድንረዳ፣ ሀናን የሚመስሉትን በብዙ ችግር በብዙ ውጣ ውረድ ውስጥ ያሉትን አይዞ ልንላቸው፣ ለዚህ ነው የጠራን። ለዛ ነው ጌታ ኢየሱስ ፍቅሩን ለእኔና ለአንቺ ያጋራልን። እንዲህ ነው ሀናን እንዲመርዳት እንችላለን ብዬ አስባለሁ። እሺ ት- በዚህ ላይ ተጨምራለች ተጨማሪ ደግሞ ያለኝ ምንድን ነው፣ ሃና ለዛሬዎቹ ሃናዎች የመጀመሪያ መፍትሄ ወይም ተስፋ በልባቸው እንዲፈነጥቅ የሚያደርገው ወንጌል ነው። ጌታ ኢየሱስ ኃጢያትን ይቅር እንደሚል እንደሚያድን፣ ተስፋን እንደሚሞላ መጀመሪያ ጌታን መቀበል የመጀመሪያ መፍትሄ ነው። መፍትሄ ለሌላቸው ሰዎች ይሄ የመጀመሪያ መፍትሄ ነው። ሁለተኛው ደግሞ እኛ ደግሞ የእነሱ መፍትሄ ነን። ጎረቤት ዛሬ ነው ለጎረቤት ሴት ሴት ወይም ለጎረቤቴ የመፍትሄ ሰው መሆን አለብን። መፍትሄ ምንድን ነው? የጎደላት ምንድን ነው የሚያስፈልጋት ጸሎት ነው ወይ? የሚበላ የላትም ወይ? ሀይ ሀሳብ መረዳት ትፈልጋለች ወይ? ምንድን ነው? የቱ ጋ ነው ክፍተት ያለው? ስለዚህ ክፍተትን የምንሞላ ዛሬ በጎረቤት ያለን ሴቶች ነን ማለት ነው። እያንዳንዷ ሴት በጎረቤቷ ያላትን ሴት ያላትን ችግርና ክፍተቷን ለመሙላት አቅም ማግኘት ያስፈልጋል። ወይ መርዳት አሁን በሰለጠነው ዓለም እየመጣ ያለው ሰው ሰውን አይጠይቅም። ጎረቤት ኖሬ አልኖረ የራሱ ጉዳይ ነው፣ ግን እንደዚህ አይደለም። መጽሐፍ ቅዱስ የሚነግረን ባልንጀራ ብሎ ይነግረናል። ባልንጀራ ማለት ደግሞ ጎረቤት ነው። ጎረቤት ደግሞ እይቴ ሆይ እኔና አንቺን ዛሬ መፍትሄ የምንሆነው ከተቸገሩበት የምናወጣ መልካም ነገር ያለን ቃል አይዞሽ የሚለው ቃል ራሱ ለእነሱ እንደ መድኃኒትነት ነው። ሌላው ደግሞ ኢኮኖሚ ወይም የገንዘብ አንዳንዶች በውስጣቸው ባለው ራእይ ጥቂት ነገር ቢያገኙ ወዲያው ያገግማሉ ከችግራቸው ምናልባት ሁለት ሺህ ወይ አንድ ሺህ ወይ አምስት መቶ ቡና ፍልቶ ለመሸጥ ስለዚህ እግዚአብሔር በዛ ደግሞ ያደለን ወገኖች ካለን እንችላለን እነዚህን ሰዎች ማንሳት፣ ጎረቤቶቻችንም ማንሳት እንችላለን። መንገድ ላይ የተቀመጡትን ማንሳት እንችላለን። ስለዚህ ለዛሬዋ ሀና መድኃኒቷ፣ መፍትሄው አንደኛ እግዚአብሔር፣ ሁለተኛ እኔና አንቺ ነን። ሁለታችሁም በጥቅሉ አንስታችሁታል። የመጀመሪያው ሀናም ያደረገችው ነገር ምንድን ነው? ወደ ቤተ መቅደሱን የገባችሁ ወደ እግዚአብሔር መገኘት ነው የገባችሁ። የመጀመሪያው ብራኔም እንዳለችው ሄሩትም እንዳልሹ ያቺ የምታለቅሰዋ ሴት አብሯት የሚያለቅስ ሰው ትፈልጋለች። ወደዛ ወደ መቅደሱ የሚያስገባት ሰው ትፈልጋለች። ባህሉ ተስፋ የለም ነው የሚላት። ሁኔታው ተስፋ የለም ይላል። ነገሩ በዙሪያ ሁሉ የከበባት ነገር ተስፋ እንደሌለ ነው የሚነግራት። እኛ ግን በክርስቶስ ተስፋ አለ በኢየሱስ ተስፋ አለ ልንላት ይገባል ማለት ነው። ዛሬ ለአድማጮቻችን አጠንክረን መናገር የምንፈልገው ነገር ምንድን ነው? ለዛሬ ትኋና መፍትሄው እግዚአብሔር ነው። እግዚአብሔር ግን መፍትሄውን ያስቀመጠው በእኛ ውስጥ ነው። በእያንዳንዳችን ውስጥ ነው። እኔ ለጎረቤቴ ላለች ሴት መፍትሄ አድርጎኛል። እግዚአብሔር እያንዳንዳችንን በዙሪያችን በቤታችን ውስጥ ሴቶች ተጽዕኖ ሲደረግባቸው ዝም ማለት የለብንም። በጎዳና ላይ ሊወደቁትን አይተን ልናልፋቸው አይገባም። ማድረግ የምንችለውን ነገር ማድረግ ይጠበቅብናል። በቤት ውስጥ ጥቃት ላለባት፣ ያለ ዕድሜዋ ልታገባ ላለች ሴት ጥቃት እየደረሰባት፣ በባሏ እየተጠቃች ላለች ሴት አይመለከተኝም የሚል ስሜት ሊኖረን አይገባም። እኛ ውስጥ እግዚአብሔር መፍትሄን አስቀምጧል። ስናወራቸው፣ አብረናቸው ስናለቅስ፣ ፍቅርን ብርሃኔ እንዳለችው ፍቅርን ስናካፍላቸው በዛን ጊዜ ተስፋ በውስጣቸው እንዲያድር ይሆናል። እና ይህንን አጠንክረን ላድማጮቻችን መናገር እንፈልጋለን። ውይይታችን በዚህ አላበቃም። ሳምንት ተከታዩን ክፍል ይዘን እንመለሳለን። ፈፍ በእውነተኛው በረከቱ የሚያዘፈርብ እንግዲህ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ። Thank you the summon of the Hey